Voice of America, be away. Ye, America! Dums, radio tabiano. <laughs> ሰላም ጤና ይስጥልን፣ እንደምናመሻችሁ። የተከበራችሁ አድማጮቻችን የቅዳሜ የካቲት 3 2010 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ከአለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንጀምራለን። ከዚያም ትናንት ምሽት የጀምር ነው ለጥያቄው መልስ ፕሮግራም ይከተላል። ለእናንተ ለአድማጮቻችን ጥያቄዎች መልስ የሚሰጡልን በቅርቡ ከእስር የተፈቱት የኦፌኮ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። በርከት ያሉ ጥያቄዎቻችሁን ስለሚያስተናግዱም ዛሬ የሙዚቃ ቃና ክፍለ ጊዜ አይኖረንም። ብርሃን ኃይሉ ፕሮግራማችንን ትመራለች። ወደ አለም ዜና እናልፋለን። መልካም ምሽት፣ ጤና ይስጥልኝ። እንደምን አምሽታችኋል? ዜና እናሰማለን። አዲሱ አበበ ነኝ ዜናውን የማሰማው አቶ አንዷ አለም አንዳርጌን፣ አቶ ክንፈ ሚካኤል ደበበን ወይም በቅጽል ስማቸው አበበ ቀስቶን እና ጋዜጠኛ እስክንድር ነጋን ጨምሮ ኢህአደግ ያሰራቸውን 746 ሰዎች እንደሚፈታ ከነዚህ መካከልም 417ቱ በይቅርታ፣ 329ኙ ደግሞ ክሳቸው ተቋርጦ እንደሚለቀቁ መግለጡን ከትናንት በስቲያ መዘገባችን ይታወሳል። በማግስቱ ትናንት ደግሞ እነዚሁ ቀደም ሲል የጠቀስናቸው ሶስት እስረኞች የግንቦት ሰባት አባላት ነን ብለው እንዲፈርሙ ከመንግስት የይቅርታ መጠየቂያ ቅጽ እንደቀረበላቸውና እነርሱም ያልሆንነውን ነን አንልም፣ ላልሰራነው ወንጀልም ይቅርታ አንጠይቅም ማለታቸውን ከቤተሰብ ባገኘነው መረጃ መሰረት ዘግበናል። ዛሬ ደግሞ ሌሎች አራት ታሳሪዎች የሙስሊሙ ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ናቸው። በሰራነው ወንጀል ተጸጽተናል ብላችሁ ፈርሙ ቢባሉ መንግስት ይቅርታ ሊጠይቀን ሲገባ ከቶኛ ባልሰራነው ጥፋት እንደምንድን ነው ጥፋተኞች ነን ብለን የምንፈርመው? እምቢ በማለት ላለፉት 205 ቀናት ወደ ቆዩበት ማረፊያ ተመልሰዋል። አሁን ማምሻውን ባጭሩ ያነጋገርነው ከአራቱ እስረኞች ያንዱ የአቶ አህመድን ጀበል ታላቅ ወንድምን አቶ መሐመድ አሚን ጀበልን ነው። አህመድ ሙስጠፋ፣ አህመዲን ጀበል፣ መሐመድ አባትና ና ካሊድ ኢብራሂም አራቱ ናቸው። በሙስሊሙ መፍትሄ አፈላላጊ ጉዳይ እስር ቤት የቀሩት ቢሮ ጠርቶ የማረባ ቤት ኃላፊዎቹ ፎርም ወረቀት ይዘው መጡ። የተጻፈበት ወረቀት በሰራነው ወንጀል መሰረት ተጠርጥተን እስከ ዛሬ ድረስ እስር ላይ ቆይተን አሁን ይቅርታ እንዲደረግልን የሚል ነው ጭብጡ። እኛ ምንም የምንጠይቀው ያጠፋ ነው መጀመሪያ ያጠፋነው ነገር የለም። አሁንም ያጠፋ ነው ነገር የለም። የምንጠይቀውም ይቅርታ የለም። መንግስት እንዳለው ይቅርታ ድጋ ያለው ፈታለሁ እንጂ ያለው ይቅርታ ይጠይቁ የሚል ነገር አልሰማንም። ስለዚህ እኛ አሁን በዚህ ጉዳይ የምንፈርመው ነገር የለም። መጨረሻ ላይ ድጋሚ ዘጠኝ ሳለ ደግሞ ወደ አዳራሽ ጠርቶ ወሰዱን። ትፈርማላችሁ አትፈሩም ብሎ እያንዳንዱ ሰው ለየብቻ ጠየቁ። ጠይቁ አንፈርም በዚህ የምንፈርመው ነገር የለም ብለን በአንዳንድ እያወጡን ከዛ ውስጥ ለእያንዳንዳችን አንዳንድ የፎርም ነው የሰጣቸው አንዳንድ ቅጽ ወረቀት ነው ተጽፎ የመጣው ፈርሙ የተባለ አንፈርሙ ብሎ አራቱን በዚህ ነው የተለያዩት። አድማጮች፣ በዚህና በሌሎች ተመሳሳይ ጉዳዮች ላይ ሰፋ ያሉ ዘገባዎችን ማቅረብ እንደምንቀጥል እንገልጣለን። ግብፅ ማዕከላዊና ሰሜናዊ ሲናይ ውስጥ ተሰብስበዋል ባለቻቸው የአክራሪዎች ኢላማዎች ላይ ዛሬ ቅዳሜ ከባድ ጥቃት እንዳካሄደች ገለጠች። አንድ የግብጽ ጦር ቃል አቀባይ በዛሬ ቆን ይፋ ባደረገው መግለጫ ወታደራዊ ጥቃቱ እንደሚቀጥል አመልክቶ ዳሩ ግን ጥቃቱ እስከ መቼ እንደሚቀጥል፣ በአሁኑም ሁኔታ በሰው ሕይወት ላይ ስለደረሰው አደጋ የሰጠው ዝርዝር የለም። ይህ ግብጽ የ2018 አጠቃላይ የሲናይ ኦፐሬሽን ባለችው ዘመቻ መንግስት የጀመረውና ትናንት አርቢፋ እንደተደረገው በግብጽ አካባቢ ያሉ ሽብርተኞችን ለመደምሰስ የታቀደ መሆኑም ታውቋል። ሩዋንዳ የሚገኙ ስደተኞች ለአዲሱ ሕግና ለተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ምስጋና ይድረሳቸውና በአሁኑ ወቅት የባንክ ሂሳብ የመክፈት የመንግስት አገልግሎቶችን የማግኘትና በነጻ የመዘዋወር እድል እንደተፈቀደላቸው ተነገረ። ሩዋንዳና የተባበሩት መንግስታት ከፍተኛው የስደተኞች ኮሚሽን የአገሪቱን ጠቅላላ የህዝብ ቁጥር ለመወሰን ይቻል ዘንድ ባለፈው ረቡ የስደተኞችን ማንነት የሚያጠና አንድ ፕሮግራም ጀምሯል። የረቡ ለታው አዲስ ፕሮግራም የተጀመረው ኪጋሊ ከተማ ውስጥ ያሉ ከ30ሺ በላይ የከተማዋ ስደተኞችን ህይወት በማጥናት እንደሆነም ዲ ቦንሂር ጃኔ ለቪኦኤ ማዕከላዊ አፍሪካ አገልግሎት ገልጠዋል እርምጃው ብዙዎቹን ስደተኞች እንዳስደሰተም ታውቋል። ዛሬ ቅዳሜ ደቡብ ኮሪያ ውስጥ የተከፈተው የክረምት ኦሎምፒክ ውድድር በሁለቱ ኮሪያዎች መካከል ያለውን ዲፕሎማሲያዊ አጣብቅኝ መክፈቱ ተሰማ። በዚህ የስፖርት በዓል ላይ የደቡብ ኮሪያ ፕሬዝዳንት ሙንጄኢን ፒዮንግያንግ ውስጥ ከሰሜኑ አቻቸው ኪም ጆንግ ኡን ጋር እንዲገናኙ ግብዣ ቀርቦላቸዋል። የሁለቱን ሀገሮች ግንኙነት ለማሻሻል ፈቃደኛ ነኝ የሚለውንና ከሰሜኑ መሪ ኪም ጆንግ ኡን የተላከውን ደብዳቤ ለደቡብ መሪ ሙን ያቀረቡት የፕሬዚዳንት ዦንግ እህት ኪም ዮ ዦንግ ናቸው። ደብዳቤው የቀረበውም ብሉ ሃውስ በተባለው በደቡብ ኮሪያው ፕሬዝዳንታዊ አዳራሽ ውስጥ ሰሜኑ የኦሎምፒክ ቡድን ልኡካን አባላት በተዘጋጀ የምሳ ግብዣ ላይ መሆኑ ታውቋል። የፕሬዝዳንታዊ አፈቀላጤ እንዳስታወቀው የፕሬዚዳንት ኪም እህት ለደቡብ ኮሪያው መሪ ከደብዳቤው በተጨማሪ በቃላቸውም ሁለቱ መሪዎች ፒዮንግያንግ ላይ እንዲገናኙ ግብዣ አስተላልፈዋል። ፕሬዚዳንት ሙንም ሁኔታዎችን አመሻሽተን ለመገናኘት እንሞክራለን የሚል መልስ ሰጥተዋል። በመጨረሻም የሶሪያው ፕሬዚዳንታዊ ዜና አውታር ዛሬ ቅዳሜ እንደዘገበው ሶሪያ ከእስራኤል ለተሰነዘረባት ጥቃት አጸፋውን በቶሎ ለመመለስ ተሰናድታለች። እስራኤል ቀደም ብሎም በሶሪያ ማዕከላዊ የአገሪቱ ክፍል ወረራ ማካሄዷ ተገልጧል። የእስራኤል መከላከያ ሚኒስቴር ቃል አቀባይ ጆናታን ክሎርክንስ በትዊተር ላይ እንዳስቀመጡት ኢራን በምታካሄደው ወረራ ምክንያት እስራኤል 12 የሚሆኑ የሶሪያና የኢራን ወታደራዊ ኢላማዎች ላይ ደጋግማ ጥቃት አካሄዳለች። የሶሪያ መንግሥታዊ ቴሌቪዥን ስለ ሁኔታው ሲዘግብ ፍንዳታው ዋና ከተማዋ አጠገብ እስካለው እስከ ሪፍ ደማስቆ ድረስ ተሰምቷል ተብሏል። በመጨረሻም ቀደም ሲል ካነበብኩት ዜና አንድ አረፍተ ነገር ያልተነበበ አለ። ዛሬ ቅዳሜ ደቡብ ኮሪያ ውስጥ የተከፈተው የክረምት ኦሎምፒክ ውድድር በሁለቱ ኮሪያዎች መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ እንዳሰፋው ተገልጧል። በዚሁ ወቅት የደቡብ ኮሪያው መሪ ሙን ወደ ሰሜን ኮሪያ ሄደው በደቡብ ኮሪያ ተገኝተው በኦሎምፒክ ውድድር ላይ ተገናኝተው ከመሪዎቹ ጋር ተገናኝተዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ዜናውን ያቀረብኩላችሁ አዲሱ አበበ ነኝ። የቅዳሜ ምሽት ፕሮግራማችን ይቀጥላል። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ታገኙናላችሁ። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አሁን ለጥያቄው መልስ የምሽቱ የጥያቄው መልስ እንግዳ በቅርቡ ከእስር የተለቀቁት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ናቸው። ትናንት አርብ ፕሮግራማችን አጥር ያለውን ክፍል ማቅረባችን ይታወሳል። ዛሬ ዶክተር መረራ ስፋት ላሏቸው የእናንተ የአድማጮቻችን ጥያቄዎች መልስ የሚሰጡበትን ሁለተኛ ክፍል ነው ይዘን የቀረብ ነው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ትናንት ከጀመረችው ጥያቄ ትቀጥላለች። ጤና በመጀመሪያ ዶክተር መራራ ጉዴና ለቤቱና ለሕዝቡ በሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄ አቶ ኃይለማርያም ደሳለኝ ማዕከላዊ ደርግ ህዝብን ሲያሰቃይበት ቦታ ነበር ስላለ፣ እርስዎ ደግሞ ሲፈቱ ሲታሰሩ ሲፈቱ ሲታሰሩ ስለነበረ በሁሉም ደርግም በኢህአዴግ ጊዜ ያ ቦታ በደርግ ጊዜ ማሰቃያ የኢህአዴግ ጊዜ ደግሞ ሪዞርት ነበር ወይ ስላልገባኝ ነው የአቶ ሀይለማርያም አባባል። እርስዎ ደግሞ ውስጡ ስለ ስለነበሩ ያብቃል ስለዚህ የባኮን ስለ ቦታው እንዲያብራሩልኝ ነው። አመሰግናለሁ። አሁን እኔ ከዚህ ከዋሽንግተን ዲሲ ጤና ይስጥልኝ። ቪኦኤዎች እንደምን ከረማችሁ? የዛው ዙር አድማጫችሁ ነኝ ከዚህ ከዋሽንግተን ዲሲ። ጥያቄ መጠየቅ ፈልጌ ነበረ በዚህ ሳምንት ዶክተር መረራ ጉዲና እንግዳ ሆነው ስለሚቀርቡ በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃዎት እላለሁ። ከስር ከወጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆነው ውስጡ ጥላቻ እንደሌለት ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጪ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችም ስለሚናገሩ እርስዎ እንዴት ነበረ የተያዙት እስር ቤት እያሉ፣ ይሄንን ቢናገሩ ብዬ ነው። እግዜር ይስጥልዎች ታንኪዩ። አሁንም ቢሆን ምናልባት ነው ወደፊት በጋብ ተጋብተን ምድል ከገጠመኝ ይጽፍ ይሆናል። በተለያዩ ምክንያቶች ምናልባት ዛሬ ለመግለጽ በማልፈልጋቸው ምክንያቶች ጥሩ ቦኔ መጥፎ ባሴ ተብመለከት መጠቅ አልፈልግም። በተለያዩ ምክንያቶች ማለት ነው። በአጠቃላይ ግን ማዕከላዊ የሚባለው ከንጉሱ ጀምሮ አንዳንዶቹ እንደውም የኢጣሊያን አንዳንድ ሰዎች የጣሊያን ነው ሲሉኝ ነበር ከኢጣሊያን አገዛዝ ጀምሮ ከኃይለ ሥላሴ አገዛዝ ጀምሮ እስከ ዛሬ ድረስ ማለት ስም ከተፈጠ በኋላ ነው። እስከዛሬ ድረስ ቀላል ቁጥር የሌላቸው የኢትዮጵያ ልጆች መከራና ስቃይ ከዚያም በላይ ሞትም ጭምር ያዩበት ቤት ስለሆነ ኢህአዴግም ይህንን ስለሚያውቅ ይመስለኛል። ይህንን የኢትዮጵያ ሕዝብ በተለያየ ደረጃ ይህን ይዞ መቆየቱ ምናልባት ችግሩ ስስ መከተተው ሊሆን ይችላል እንዲዘጋ ያዘዘው ዞሮ ዞሮ እስካሁን ድረስ ማዕከላዊ በተለይም መንግስት ለመቃወም በተለያየ በመስመር ለተሰለፉ የኢትዮጵያ ልጆች ሲኦል የነበረ አካባቢ መሆኑ አጠያያቂ አይደለም። እኔም በሚመለከት ግን ጊዜና ሁኔታ የተሻለ ሳገኝ ምናልባትም መጻፍ ሲብች ላለው እዚያ ውስጥ ወንድማችን ለታሪክ ያስፈልጋል ያለውን መልስ የሚያገኝ ይመስለኛል። በጊዜው ግን ዝምታ መምረጡ ይሻላል የሚል ግምት አለኝ። አመሰግናለሁ ዶክተር መረራ ጉዲና። በኢሜይል ወደ መጣለን ጥያቄ ልውሰዶት። አቶ ጫሊ ለማ ይባላሉ። እርስዎ የሚመሩት ፓርቲ የሀገሪቷን ሕገ መንግስት ሳይነቅፍ እንደሚቀበል በተለይ በመሬት ፖሊሲና የብሔር ብሔረሰቦችን መብት እስከ መገንጠል ጨምሮ ራስን በራስ የማስተዳደርን መብት እንደሚቀበል የድርጅቶ አባላት በተለያዩ ጊዜያት ሲገልጹ ይሰማል። በተጨማሪም የመድረክን የፓርቲዎች ስብጥር ይዘት ያየን እንደሆነ መሰረቱ ብሔር ነው። ከዚህ በመነሳት ድርጅቶ በኢህአዴግ መርህ የተቃኘ መሆኑን መገንዘብ ይቻላል። ታዲያ ስለምን ለብቻ ድርጅት ማቋቋም አስፈለጋችሁ? በመርህና በፖሊሲ ደረጃ የኢህአዴግ አምሳያ ከሆናችሁ በዚህ ሀገር ምን ለውጥ ለማምጣት ነው የምትታገሉት? ማለቴ በተመሳሳይ ፖሊሲ የተለየ ለውጥ ለማምጣት ይቻላል ወይ? እምርታዊ ለውጥ በአተገባበር ላይ ብቻ የሚደረግ ለውጥ ሊመዘገብ ይችላል ወይ ይላሉ። ይመልሱልን። ዋና ነገር ድርጅቶች ፖለቲካ ፕሮግራም እኛም በሚመለከት ወንድማችን የመገንጠል የሚል የፖለቲካ ፕሮግራማችን ውስጥ የለንም። እኛ በቀጥታ አንቀጽ ሰላሳ ዘጠኝም ለኦሮሞ ሕዝብ የወጣ አንቀጽ ነው አላልንም። አንቀጽ ሰላሳ ዘጠኝም ይሰረዝልንም ብለን ሰላማዊ ሰልፍ አንወጣም የሚል እንትን ነው እሱ። ለኢህአዴግ ለምን እንዳወጣው ኢህአዴግን መጠየቅ እንጂ እኛን አይመለከትም። እኛ የኦሮሞ ሕዝብ አንድ ሰው አንድ ድምፅ ነው የዲሞክራቲክ መሪ ሁሉም የኢትዮጵያ ህዝቦች በእኩልነት የሚኖሩባት ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። የራስን የማስተዳደር መብት ጥያቄ የእኛም ጥያቄ ነው። የጋራ አስተዳደር ጥያቄም የእኛ ጥያቄ ነው። ግን መቀጠል የምለው ሪፍሬንደም የምለው ተስጋ መቀጠል የምለው የኛ መፋክር እንዳልሆን እንደጠጣልን ፈልጋለሁ እንግዲህ ምንድነው ከያደግ ምንትለው እያላችሁ እኛ መሀቅ ለዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። ለዛ ለመታገል ደግሞ የኢትዮጵያ የፖለቲካ አየር አካባቢ በሚፈቅድልን መጠንና ደረጃ በተለይም ብዙ ዘመናት ብዙ መንግስታት ስር የተሰቃየው የኦሮሞ ህዝብ ለመብቱ፣ ለክብሩ፣ ለነፃነቱ የሚያደርገውን ትግል ለማገዝ ነው። ድርጅታችን እስካሁን ድረስ ባለፉት ሀያ ሁለት አመታት ከሌሎች የኢትዮጵያ ህዝቦች ጋር ወይም ከተፈጠሩ የሆነ ፖለቲካ ኃይሎች ጋር ደግሞ ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ ስንታገል ነበር። አሁንም በሀቅ ከልብ እንታገላለን። መመዘኛችን ዲሞክራሲያዊ ስርዓት በኢትዮጵያ ይፈጠር አይፈጠርም ብሎ ነው። ሌሎች ኃይሎች ጋርም ሁኔታ በፈቀደ መጠን በሄ ብሔር ደረጃም የተፈጠሩ ፖለቲካ ኃይሎች በብሔር ደረጃ የተዋገሩ ፖለቲካ ኃይሎች ጋር ከልብ ለመስራት ሞክርናል ሞክረናል። ግን አጠያቂ አይደለም። ጠያቄ በደንብ እንዲረዳልኝ የሚፈልገው በኢትዮጵያ ምድር ከንጉሱ ዘመን ጀምሮ የፖለቲካ ድርጅቶች የሚጣሉት፣ የሚፋጩት፣ የሚቆራረጡት፣ የሚጓገቱት በፖለቲካ ፕሮግራም አይደለም። ሀታና መሆንን ሆነን ምን እንደነበር እናቃለን። ከዛ በኋላም ያሉት የፖለቲካ ሎች ምን ውስጥ እንዳለፉ እናቃለን። ዋናው ችግራችን የፖሊሲና የፖለቲካ ፕሮግራም ጉዳይ ብቻም ሳይሆን ከታሪክ ጣጣችን የተፈጠረ ነው ብሎ ሊሆን ይችላል። የኢትዮጵያ ፖለቲካ ሎች ተባብሮ የመስራት አቅም ገምቶ የመስራት፣ በተለይም ተባብሮ የጋራ አጀንዳ ሁሉም የኢትዮጵያ ህዝቦችን በኩነት ለመመልከት እና ለማስተናገድ የሚችል ዲሞክራቲክ ሀገር ለመፍጠሩ ላይ አልተቻለም፣ አልተሳካላቸው። ሁሉም የራሱን መዋጮ ለማድረግ፣ አንዱ የበላይ ለመሆን፣ ሌላው ካልገዛው የሚለው ህልም ትተው በእውነቱ በሀቅ ተካባ አብሬን ለመኖር የምንችልበት ሀገር ለመፍጠር ሁሉም የፈለገው ፖለቲካ ፕሮግራም ይኖረው፣ እኔ ችግር የለብኝም። የኢትዮጵያ ሕዝብ ድጋፍ ካገኘ ሀገሩን ለማሰራደር ይችላል። ያንን ድጋፍ ሲያዛ ደግሞ ስልጣን ሊያዛ ይችላል። ወደ ጎከሳ የፖለቲካ ጫወታ ውስጥ መግባት መቻልና ያለመቻል ማለት ነው። እሺ፣ አሁን ሌላ ጥያቄ አሰማውታለሁ። ቴና ይስጥልኝ፣ ዶክተር መራራን ለጥያቄ መልስ መቅረባቸው በጣም ደስ ብሎኛል። በመጀመሪያ ዶክተር መራራ ከዚህ በፊት በአንድ ንግግሮት ላይ ኢህአዴግ በምርጫ ቀርቦ በምርጫ ካሸነፈ መቶ ዓመት እንዲገዛ ፈርማለሁ ሲሉ ሰምቻለሁ። በየሚዲያውም ተሰምቷል። ይህ ማለት ምን ማለት ነው? ምክንያቱም ስጋት ውስጥ ስለጣለኝ ነው። እርስዎ የዘጠና ሚሊዮን ወይም የመቶ ሚሊዮን ድምፅ አለወት ወይ? አንድ ሰው ይሄ ካለፉት ከነበሩት ዲክታተር መሪዎቻችን የባስ ሆኖ ነው ያገኘው። ሌላው ወደ መሀል ይመጣ የመሀል መንገድ የሚሉት አለ። ነጻነትን ላጣ ሰው፣ ፍትህን ላጣ ህዝብ መሀሉ የትኛው ነው? እርስዎ የሚሉት መሀል የትኛው ነው? ህዝባችን የሚታገደው ለነጻነት ነው፣ ለፍትህ ነው፣ ለእኩልነት ነው የዚህ የእኩልነት እና የነጻነት መሀሉ የትኛው ነው? በተለይ ደግሞ በአሁኑ ሰዓት እነ አቶ ለማ የኦሮምኛ ቋንቋ ሁለተኛ ቋንቋ እንዲሆን ህዝቡ የማለት ነጻነት የለውም ወይ? ሌላውን ኦሮምኛ የማይናገረው ሰው ላይ ኦሮምኛ የሚናገረው ሰው አድቫንቴጅ እንዲወስጥ አያደርገውም ወይ? ሁለት ጥያቄ ነው ዶክተር መረራ ስለ ኦሮምኛ ቋንቋ የፌዴራል ቋንቋ መሆን እንዲሁም ደግሞ ካሁን ቀደም እርሶ ስለተናገሩት እናመሰግናለሁ። ስለ ኢህአዴግ የተናገርኩበት ሁኔታ በተደጋጋሚ ነበር። በደንብ የተረዳ ይመስል እኔ ለማለት የሞከርኩት ምንድን ነው? ኢህአዴግ ወደ አራት አምስት የዙር ትላልቅ ምርጫዎችን ያካሂዳል። ትናንሾቹ ብዙ ናቸው። በነዚያ ምርጫዎች ሁልጊዜ ሁለት ምርኮዞች አሉት። እሱን ይዞ ነው የሚወዳደሩ። አንዱ ጠመንጃው ነው፣ ሌላው ደግሞ ምርጫ ቦርድ ነው። ሁለቱም ምርኮዞቻችሁን አስቀምጣችሁ ተወዳድራችሁ ማሸነፍ ከቻላችሁ ወይም በአንድ ወር ወይም በሁለት ወር ስራ ተቃዋሚው ክፍል እናንተ ማሸነፍ ካልቻለ እናንተን ሀያ ሰላሳ አመት ንግዛ ነው የምትሉ። እኔ ደግሞ በግሌ መቶ አመት እንኳን ልትገዙ እፈርምላቸዋለሁ የሚለው ይህ ብጸት እንትን ነው አትቀልድ ወይ? በነጻና ፊታዊ ምርጫ የኢትዮጵያ ህዝብን ድጋፍ አታገኙም። ምኩዝ ይዛችሁን ጊዜ ምርጫ ምርጫ እያላችሁ ህዝቡን አታስቸግሩ፣ ራሳችንም አታስቸግሩ፣ ሁላችንም አታስቸግሩ፣ አትቀልዱ የሚለውን መልእክት ለማስተላለፍ ነው። ዞሮ ዞሮ ከወንድማችን ጋር ብንገናኝ የተሻለ በስፋት ማስረዳው ይችላሉ። በዛ ሁኔታ የተነገረ እንጂ አንድ ፓርቲ አንድ መሪ መቶ አመት እንትን ያድርግ ወይም በአንድ ሰው ውሳኔ መቶ ሚሊዮን ህዝብ ይገዛ የሚለው ጋር ምንም ግንኙነት የለው። ሌላው የቋንቋ ጥያቄ ወንድማችን በደንብ ተረድቶ ከሆነ ቋንቋ፣ በተለይ ትላልቆቹ ሁለቱ ብሄረሰቦች የሚናገሩትን ቋንቋ ወደ ብሄራዊ መንግስታዊ ቋንቋነት ካልመራ ነው መስጠቀም ችግሮች እየታዩን ስለሆነ አሁን ከሞላ ጎደል ብዙ ሀይሎች እየተስማሙበት ነው፣ እየተስማሙበት መጥቷል። ምክንያቱም ምንድነው? ለምሳሌ ኦሮሚያ ውስጥ የቁቤ ትውልድ የምንለው አማርኛ የሚባል እየሰማ አይደለም። የአማራ ወጣቶች ደግሞ ኦሮምኛ የሚባል አንሰማም አንማርም ካሉ ምናልባት እና በቪኦኤም ሆነ በሌሎች እኛውን በአማርኛ ጭምር አንዱ ሌላውን እየተረዳ ከሌላው ጋር እየተነጋገረ በአንድ ሀገር ውስጥ ሁላችን መናገር የምንችለው አንዱ ሌላውን መስማት የሚችል ቋንቋ አለን። የነገ ትውልድ ግን እንደዛ ላይ ይሆን ይችላል። ስለዚህ ከሁሉም በላይ ለኢትዮጵያነትም አስፈላጊ የሆነው መድረክ ላይም አንስተናል፣ ሌሎችም ደረጃዎች አንስተናል። አሁን ያለው አዝማሚያ እነዚህ ሁለቱ ትላልቅ ቋንቋዎች ሰዎች እንዲግባቡበት ማድረጉ ለኢትዮጵያ አንድነት በተለይ የተሻለ መሰረት ሊጥል ይችላል። የተሻለ መግባባትን ሊፈጥር ይችላል። የመገጠል መት ሊገፋለ የሚሉት ኃይሎችም ጭምር ወደ ፖለቲካ መድረኩ ወደ ጋራ መድረኩ ሊያመጣ ይችላል የሚል የጋራ ስምምነት አሁን በስፋት ያለ ይመስለኛል። የሚቃወሙ ኃይሎች በተለይ በፖለቲካ ድርጅት ደረጃ እያነሱ መጥተዋል። የአድቫንቴጁ ጥያቄ ዞሮ ዞሮ ሁለቱ እኩል ነው። የኦሮሞ ተማሪዎች ኦሮምኛን ብቻ ሳይሆን አማርኛ ማራሉ አማርኛ ተናጋሪዎች ደግሞ አማርኛ ብቻ ሳይሆን ኦሮምኛ እናገራሉ። ስለዚህ ሁለቱንም እንደ የፍላጎታቸው እየመረጡ ይጠቀሙበታል ማለት ነው። ዞሮ ዞሮ እኮ ፈረንጅ ሀገርም እኮ እንግሊዝኛ የግዳችን በተለውጭ ያላችሁ የግድ ተምራችሁ የምትጠቀሙበት፣ እንደውም በግድ ነው በውድ ሳይሆን። ኢትዮጵያ ውስጥ ያሉ ደግሞ ጎረቤቶች በተለይ ስልሳ ሰባት ሚሊዮን በላይ የሚሆነው ውስጥ አንዱ የሌላውን የማወቁ አንዱ የሌላውን የመረዳቱ በፈለገው ቋንቋ የመነጋገሩ በተለይ በተለይ የኢትዮጵያን ነት የሚፈልጋል የሚሉ ኃይሎች ከሁሉም በላይ ወደፊት መግፋት ያለባቸው አጀንዳ ነው። የነገይቱ ኢትዮጵያ ሁሉም ተግባብቶ፣ ሁሉም ተቻችሎ መኖር የሚችልበት ዲሞክራቲክ ኢትዮጵያን ለመፍጠር በግድ ሳይሆን እኔ በግድ በማንም ላይ ብቻ አልፈልግም። በግድ ሳይሆን አንዱ የሌላውን እየተማረ አንዱ የሌላውን እየተረዳ በገበያም በትምህርት ቤትም የተሻለ የጋራ መግባባት ይፈጥራል የሚል እምነት አለን። በተለይ የኢትዮጵያ አንድነት ጭንቀት ያለባቸው ያሎች ይህንን እየተቀበሉ መጥተዋል። ወደ ኋላ እንዳይመልሰንም ስጋት አለኝ ማለት ነው። ጥያቄ ነው። አመሰግናለሁ። ዶክተር መረራ በኢሜይል ከመጡልን ጥያቄዎች አንዱን ላቅርብሎት። ኢሜይሉ ከጀርመን ነው የመጣው ከአቶ አሸብር ነው። ዶክተር መረራ ጉድና በቅድሚያ ከእስር ተፈተው የነጻነትን ባይሆን ቢያንስ የተፈጥሮ አየር መተንፈስ በመቻለው እንኳን ለዚህ አበቃው እያልኩ የሚከተለውን ጥያቄ ላቀርብ ይላሉ አቶ አሸብር። ለኢህአዴግ ደጋግመው ከሀቀኛ ተቃዋሚዎች ጋር ለድርድር ይቅረብ የሚል ጥሪ ሲያቀርቡ አዳምጣለሁ። በእርግጥም ድርድር በሁለት ወይም ከዚያም በላይ ባሉ ወገኖች መካከል የተፈጠረን ችግር አንዱ ወይም ሌላው በግሉ ሊፈታው የማይችል ሆኖ ለሚገኝ ጥያቄ መፍትሄ መፈለጊያ ሆኖ መቅረቡ የተለመደ ዘዴ መሆኑ አከራካሪ አይደለም። የድርድር ውጤት ደግሞ አወንታዊ ፍጻሜ ሊያገኝ የሚችለው በጥቅስ ሰጥቶ መቀበል በሚለው መርህ ሲታገስ ስለሆነ እና ሁለቱም ወገኖች የሚፈልጉትን ሳይሆን ድርድሩ ያስገኘላቸውን ተቀብለው ለመሄድ ፈቃደኛ ሆነው መገኘት ነው። ብሎም ጥያቄዎቼ፣ አንደኛ የእርሶ ድርጅት ከኢህአዴግ ጋር መደራደር ብሎ የሚያቀርበው ወይንም ከላዩ ቆንጥሮም ቢሆን ለተቃራኒ ወገን የሚሰጠው ጉዳይ ምንድን ነው ሁለተኛ ሀቀኛ ተቃዋሚ ከኢ ሀቀኛ ለይቶ ሰርቲፊኬት የሚሰጠው ማን ነው ይላሉ አቶ አሸብር ከጀርመን ድርድር የሚባለው ነገር አቅምም ይጠይቃል ተደራዳሪ ወገኖችን ተመጣጣኝ የሚቀራረብ የሀይል ሚዛን ለመብት መፍጠር መቻል አለባቸው። በእኔ ግምት ጥያቄው እሱም እንዳለው ሰጥቶ መቀበል ነው። ሰጥቶ መቀበል ማለት ደግሞ እኔ መሀል፣ በሌላ ቋንቋ ሁሉም ወደ መሀል መንገድ መምጣት አለበት የሚለውን አቅጣጫ ነው። ምክንያቱም የሚሰጥና የሚቀበል ይኖራል። አንዱ ብቻ ሰጪ ሌላው ተቀባይ ብንበት ጊዜ ደግሞ አንዳንድ ጊዜ ችግር ይፈጥራል። የፖለቲካ ስልጣን ወይም ለውጥ የሚመጣው በሁለት መንገድ ነው። አንደኛው በሀይል፣ ሌላው ደግሞ በድርድር ነው። ስለዚህ እኔ ብዙ ጊዜ ያንን የሚያነሳው ኢህአዴግ እንደ ድርጅት የአጥፍቶ መጥፋት ፖለቲካ አይጠቅመውም፣ አያዋጣውም፣ እሱንም አይጠቅምም፣ ሀገሪቷንም ህዝቦቿንም አይጠቅምም የሚል ግምት አለኝ። በተቃዋሚዎች በኩልም አሰልችም ቢሆን አቂምም ገንብቶ ኢህአዴግን ወደ ድርድር ማምጣቱ የኢትዮጵያ የዘመናት መልሰ መሰረታዊ ችግሮች በድርድር መፈታታቸው ተመራጅነት አለው። የድርድር መንገድ ሙሉ በሙሉ ከተዘጋ ግን ሌላው ያው የሀይል አማራጭ ብቻ ነው የሚቀረው። ስለዚህ እኔ ምንድነው ነው ብዙ ጊዜ የኢህአዴግ መሪዎች ደጋግሞ እንዲያስቡበት ደጋግሞ እንዲመክሩበት ለራሳቸውም ሆነ ለኢትዮጵያ ሕዝቦች የተሻለ አማራጭ ነው ብሎ አንድ ቀን ምናልባት የህዝቢንም ምክር እንደኔ አይነቶችንም የሰዎች ምክር ሊሰሙ የሚችሉበት ጊዜ ሊመጣ ይችላል። አሁንም ምናልባት አንዳንዶቹ መስማት ጀምረዋል። ስለዚህ ወደዚህ እንዲመጡ መምከርም ጭምር ነው። ያንን ሳደርግ ግን ዝም ብሎ የጭፍን ጥያቄ ሳይሆን በተለይ ለውጥ ፈላጊ የፖለቲካ ኃይሎች ህጋዊና ሰላማዊ ትግላቸውን እየቀጠሉ አቂማቸውን እየገነቡ ገዢው ፓርቲ ወደ ድርድር እንዲመጣ የሚያዋጣው የተሻለ የሚሆነው እሱ መሆኑን እያስረገጡ ትግሉን መቀጠሉ አዋጪ እና ምናልባትም ነኛ ስለ ዘመን አለም ያንን ስለሚያስቀድምና ተመራጭም ለሚገዛውም ለተገዛውም ተመራጭ ስትራቴጂ ስለሆነ ነው። ዋናው የምትሰዳለ የምለው ኢህአዴግም ሆነ የሁላችንም እኮ ዲሞክራቲክ ኢትዮጵያ ነው ዋስትናችን፣ እሱ ነው። ሁላችንም በኩልነት የሚያስተናግድ ዲሞክራቲክ ኢትዮጵያ ከሌለ የመጠቀን አናችንም ዋስትና የለንም። ኢህአዴግን ጨምሮ ማለት ነው። መገናኛ ብዙኃናችን አንዱ ሰጥቶ ሲቀበል፣ የት ላይ ነው የምናርፈው ነው የምናርፈው ዲሞክራቲክ ኢትዮጵያ ላይ ካልሆነ መስጠቀም ማንም ዋስትና የለውም፣ ነው ለዛ እንታገል፣ ያንን እንቀበል ነው። የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርበውን የቅዳሜ ምሽት ፕሮግራማችንን ነው። የጥያቄ ወመልስ እንግዳችን ዶክተር መረራ ጥያቄዎቻችሁን ማስተናገዳቸውን ይቀጥላሉ። አጠር ያለ ማስታወቂያ አሰምተን እንመለሳለን። ሳይፎን ከቪኦኤ በነጻ ሳይፎን ፒኤስ አይ ፒኤች ኦኤን በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታና ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን የሳይፎን አገልግሎት የሚያገኙበት መንገድ እንደሚከተለው ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ሶስት ዳት ካም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዳት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ያንን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት ማለት ነው። ከዚያም ቢሹ ወደ ቪኦኤ አምሐሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ማግኘት ይችላሉ። ሳይፎን በነጻ ዝግጅታችን ይቀጥላል። ከዶክተር መረራ ጋር ያደረግነው። የቅዳሜ ምሽት ፕሮግራማችን ይቀጥላል። ወርሃ የካቲት በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ ወር እንደመሆኑ ይህንኑ አስመልክተን ሰሞኑን እንደምናደርገው አንድ የጥቁር አሜሪካዊ ድምፃዊ ዜማ እንጋብዛችኋለን። ቆየት ካሉ ዜማዎች አንዱ ነው። የባቢ ብራውንን ዶንት ቢ ክሩል እንጋብዛችሁ ባቢ ብራውንን ዶምቢ ክሮልን ነበር የሰማ ነው። ፕሮግራማችን ይቀጥላል እስከ አራት ሰዓት ድረስ ከእናንተው ጋር ነን። ወደ ጥያቄው መልስ ፕሮግራም እንመለሳለን። እንግዳ ዶክተር መረራ ጉዲና፣ የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው። አመሰግናለሁ ዶክተር መረራ። አንድ ሁለት ጥያቄዎች አከታተዬ ላቅርብ። አንደኛው የመጣው ከአዲስ አበባ ነው። ተሹ ቢራቱ ይባላሉ። ውድ ዶክተር መረራ እንኳን በህይወቶ ከእስር ቤት ወጡ ይሉና ወያኔዎች ለሀያ ሰባት ዓመታት የጎሳና ዘውግ ጥላቻን በመስበካቸውና ህዝቡን በቋንቋ በመከፋፈላቸው እንዲሁም በፈጸሙት ግፍና ስቃይ የመረረ ጥላቻን በማስፋፋታቸው ሀገራችን የጎሳ ግጭት አደጋ አንዣቦባታል። እርስዎ ብዙ ተከታይ እንዳለው ተወዳጅ የፖለቲካ መሪ እንደ ፖለቲካ ሳይንስ ምሁርና የኢትዮጵያን ህዝብ ከጎሳ ግጭት ለማዳን አገሪቷን በአንድነቷ እንድትቀጥል ለማድረግ ምን ለማድረግ ያስባሉ? ወይም ምን አገር አቀፋዊ እቅድ አሎት? ህዝቡስ ምን ማድረግ ይገባዋል? ይሄ የአቶ ተሹብራቱ ጥያቄ ነው። አቶ ደረጀም እንዲሁ ከአዲስ አበባ አቶ ደረጀ ምን ይላሉ? እሳቸውም እንዲሁ ባለፉት ሀያ ሰባት አመታት በተለይም በኦሮሞ እና አማራ ህዝብ መካከል ቅራኔ እንደተፈጠረና መናቆር እንደነበረ ይገልጹና በአሁኑ ወቅት ከበፊቱ የተሻሉ ምልክቶች ቢታዩም የህዝብን አንድነት ለመጠበቅ ብዙ መስራት ያስፈልጋል። በሚሊዮኖች የሚቆጠሩ የኦሮሞ ወጣቶች መብታቸውን ለማስከበር በሰላማዊ መንገድ እየታገሉ ቢሆንም ጥቂቶች ግን በስሜታዊነት ህዝቦችን የሚያናቁሩና ሌሎች ብሔሮችን ስጋት ላይ የሚጥሉ የትንኮሳ ተግባራትን ሲፈጽሙ ይታያሉ። በተጨማሪም የህዝብን ጥያቄ አቅጣጫ ለማሳትና እነ አቶ ለማ መገርሳ የጀመሩትን ጥረት ለማደናቀፍ ግጭት ለመጫር የሚሰሩ ወገኖች አሉ። ዶክተር መረራ የህዝቦችን አንድነት ለመጠበቅ ምን መደረግ አለበት ይላሉ? እርሶስ በዚህ ረገድ ምን ለመስራት አስበዋል? ተመሳሳይ ጥያቄዎች ስለሆኑ ነው አንድነት ያቀረብኩት፣ ይግለጹልኝ አይ ዋና ጉዳይ እኮ ሀቀኛ ዲሞክራሲያዊ ስርዓት ሁላችንም ይከታተል፣ መልሱ እዛ ውስጥ ነው። የኔ የእኛ ድርጅት አስተዋጽኦ ፖለቲካ ስከገባች ድረስ የኔ መስተዋጽኦ ሀቀኛ ዴሞክራሲያዊ ስርዓት፣ ደጋግሜ እንዳልኩም በኩነት የሚታሰና ዴሞክራቲክ ኢትዮጵያ እንድትፈጠር ከልብ መስራት ነው። ዶክተር መረራ ተጨባጭ ጥያቄ ነው የሚጠይቁት፣ እነኝ ሁለት ሰዎች ተጨባጭ ጥያቄ፣ እርስዎ ምን ይሠራሉ? የሀገር አንድነት እንዲጠነክር በአገሪቱ ውስጥ የጎሳ ግጭት እንዳይኖር እርስዎ እንደ አንድ የፖለቲካ መሪ ምን እቅድ አለዎት ነው የሚሉት። እኛ እንግዲህ ጥሩ ቢሆን አሁን ቢሆን ከሁሉም በላይ እየገፋንበት ያለው ነገር ሁለት ነገር ነው። አንደኛው መሰረታዊ ሀገራችን ችግር በድርድር እንዲፈታ፣ በተለይም ወደ ግጭት እንዳሄድ በአንድ በኩል የገዢው ፓርቲን ለበባንኳር በሌላ በኩል ደግሞ ኢትዮጵያ የኦሮሞ ወጣቶችን፣ የኢትዮጵያ ወጣቶችን የሚችሉን ያክል የጋራ ሀገር ዲሞክራሲያዊ ኢትዮጵያ የመፍጠሩ ሁሉንም በሰላም የምታስተናገድ ኢትዮጵያ እንድትፈጠር መታገል ነው። እንግዲህ የፖለቲካ ድርጅታችን በየአንዳንዱ እንትን ላይ ፖሊሲ ያለው ነው። እኛ ለምሳሌ ከአረና ትግራይ ጋር እንሰራለን። ደቡብ አካባቢ ከተፈ- ከተፈጥሮ ፖለቲካ ድርጅቶች ጋር እንሰራለን። ብሎ ከአንድነት ጋር የሚሰራ ነበር። የፖለቲካ ኃይሎች የጋራ መግባባት ፈጥሮ በዛ ዙሪያ አቋማቸውን ያስተባበሩ የመንቀሳቀሱ ዋስትናው እሱ ነው፣ አብሮ የመስራት ነው። እኔ አማራን ይወክላሉ፣ እነዚያ ኦሮሞን ይወክላሉ ብሎ ቁጭ ማለት ሳይሆን የጋራ ሀገር አለን፣ የጋራ አጀንዳ አለን፣ የጋራ ለውጥ ማምጣት እንችላለን፣ ይህ ለውጥ ደግሞ ለሁሉም ዋስትና ሊሰጥ ይችላል ብሎ እንንቀሳቀሱ እየሞከርን ነው። በሚሰጣቸው ቃለ ምልሶች የሚሆኑ በተግባር ለምሳሌ በአምቦ መስመር ሚሊዮኖች ተቀብሎኛል የማስተላልፈው መልእክቶች ትናንትም በዚህ አዳ በርጋ፣ ሜታ ሮቢ መስመር የምናሰጣቸውን እንቅስቃሴዎቻችን ላይ የምናስተላልፈው መልእክት የመነጣጠል፣ የመከፋፈል፣ የግጭት ሳይሆን አብሮ የጋራ ሀገር የመፍጠሩ ዲሞክራሲያዊ ስርዓት የመፍጠሩ እነዚህ እነዚህ ነገሮች ላይ ወጣቱ በተለይ ባለው አኪም በሰከነ መንገድ ትግሉን እንዲቀጥል መልዕክት እያስተላለፍን ነው። በዚህ እንቀጥላለን ማለቴ ነው። ዝርዝር ነገሮች ያው ከሌሎች ፖለቲካ ኃይሎች ጋር ስንደራደር፣ ስንነጋገር እንመጣበታለን። ግን ዋናው ነገር የምናስተላልፈው መልዕክት ምንድን ነው? የመከፋፈል ነው ወይስ ወጣቶች በተለይ የኢትዮጵያ ወጣቶች፣ የኦሮሞ ወጣቶች ለጋራ አጀንዳ እንዲታገሉ ማድረግ ነው? እሱ እሱ ላይ የራሳችን ቤት ስራ ለመስራት እየሞከርን ነው። ሌላ ጥያቄ ላሰማት ዶክተር መራራ ጉዲና፣ እንኳን እግዚአብሔር አስፈታዎት። ስለ ተፈቱ በጣም ደስ ብሎኛል። እኔ ከጎንደር አካባቢ ተወልጄ ያደኩ ወጣት ነኝ። ኦሮሞ፣ አማራ፣ ትግሬ የሚል በብሔር መከፋፈል እንዳለ ያወቅኩት አዲስ አበባ ዩኒቨርሲቲ ከገባው በኋላ ነው። እዛ ግቢ ውስጥ እንደውም በአንድ ቡድን ሆነው የኪስ ገንዘብ በየወሩ ይከፈላቸው ነበር እና ለምን ለኛ ይከፈለልን የሚል ጥያቄ አንስተን ጠይቃቸው ያ እኮ ስንመረቅ ትግራይ ሄደን ለማገልገል ቃል ስለገባን ነው ገንዘብ የሚከፈለን የሚል መልስ ነው የተሰጠኝ። ይህ ጥያቄ አሁን ወያኔ ከደደቢት በረሃ መጥቶ በብሔር ሲከፋፍል እናንተም ወያኔን ተከትላችሁ የኦሮሞ ኮንግረስ ብላችሁ በብሔር የተከፈለ የኦሮሞ ሕዝብ ብቻ መሪ ነን ብላችሁ እንዴት ፓርቲ ትመሰርታላችሁ? እርሶ የተማሩ ነዎት፣ በፒኤችዲ ሌቨል የተማሩ ነዎት እና እኔ እርስዎ ኢትዮጵያን ቢመሩ ደስታውን አልችለውም። እርስዎ ብቻ ሳይሆኑን ለበቀለ ገርባ ኢትዮጵያን ቢመሩ ደስታውን አልችለውም። ብሔራችሁ አይታየኝም፣ ቅን አመለካከታችሁ ለኢትዮጵያ የሚሰሩትን ስራ ነው የማየው። እና አሁን ጥያቄ አሁንም የኦሮሞ ኮንግረስ መሪ ነኝ ብለው ነው የሚቀጥሉ ወይስ፣ አሁን ህዝቡ ቀድሟችሁ ሂደዋል። ኦሮሞ እና አማራ አንድ ነን ብሏችኋል ነው ወይስ ኢትዮጵያን አንድ አድርገን አሁን ከገባችበት ማጥ የማውጣት እንስልማልን ትላላችሁ አድማጭ እኔን የሚያገኝ ከሆነ በህብረ ብሔር ሆነንም ታግለናል። የኔሶን አባል ነበርኩኝ የኢትዮጵያ ፖለቲካ ጋዛ ድርጅት ቅርጽ ብቻ አይደለም። ዋናው ጉዳይ በኢትዮጵያ ውስጥ ያለው ሀገራችሁ ውስጥ ያለው የፖለቲካ ይባሩ ግን በዛ አቅጣጫ እንድንሰራ እንድንንቀሳቀስ አስገድዶታል። እሱ ለሚለውም ምናልባት ኢትዮጵያ አንድነትም ከማንም የፖለቲካ ድርጅት ያላነሰ ለውጥ መቅዳጫ ከማንኛውም ያላነሱ ድርጅታችን አውስታዋዛ አድርጓል። እዚያ በኢትዮጵያ ደረጃ እንሰራለን፣ በኦሮሞ ደረጃ እንሰራለን። የኢትዮጵያ ህዝቦች እንድጋቸው ሳይሆን በሰላም አብሮ እንዲኖሩ ሁሉም ተከባብሮ እንዲኖር ሞከት ኢትዮጵያም እንድትመክበቸር ስለዚህ እነዚህ ይሰራሉ። ዋና ጉዳይ ዋና ጉዳይ የቅርጽ ሳይሆን መቅርጫቸው ሌላ የሆነው ስራቸው ሌላ የሆኑ ሀይሎች አሉ። ዋና ጉዳይ ግን የጋራ ሀገር የኢትዮጵያ ህዝቦች ተቻችሎ አብሮ የሚኖሩባት ሀገር ሁሉም በኩልነት የሚኖሩበት የሚኖሩባት ዲሞክራቲክ ሀገር የመፍተሩ ላይ መረባረቡ ወሳኝ ነው። ከታሪክ ውቻችን የመጡ ጣጣዎች አሉ። አሁንም ኢህአዴግ የፈጠራቸው ተጨማሪ ጣጣዎች አሉ። ሌሎች የፖለቲካ ኃይሎችም ያደረጓቸው አስተዋጽኦዎች አሉ። እነዚህ እነዚህ ነገሮች ምናልባት ሌላ ጊዜ ፖለቲካ ትስቶ መከራከር የምንችላለን። ዋና ጉዳይ ግን ማራ የሚያስፈልገው ሀገራችንና ህዝቦቻችንን ለመታደግ ሁላችንም በእኩልነት የሚያስተናግድ የፖለቲካ ስርዓት ለመፍጠር መታገሉ ይሻላል፣ ይመረጣል። ግን እዚህ ላይ እኔ አንድ ጥያቄ ላክል እፈልጋለሁ። ጠያቂው ያነሳው አሁን የህዝብ መቀራረብ አዝማሚያ ያለ ይመስላል። የህዝብ አንድነት ያንን እንዴት የእርስዎ ድርጅት ወደፊት ፈቅል ያደርግ ይችላል። ምን ያደርጋል? የእርስዎ ድርጅት በዚህ ላይ መቀራረባዝ ባሚያውማ እኛም እኮ ከላለፉት ሀያ ምናምን አመታት በላይ በዚህ አቅጣጫ ስንታገል ነበር። ከህዝቡ ጎንም ከህዝቡ ፊትም ከህዝቡ ኋላም ሆነን ትግሉን በዚያ አቅጣጫ ወደፊት እንገፋለን። እኛም ምንጊዜ እንዲሆን ለኢትዮጵያ ህዝቦች መጋጨት ፈተና ያናዙ ወደፊትም አንሰራም። ማንም ይጠቀማል ብለንም አናስብ። ዋናው ነገር እያንዳንዱ ፖለቲካ ድርጅት ምን ሰራ ፈቶች ሚናገኘ የሚለውን በደንብ ማየቱ አስፈላጊ ነው። እና እኛ ችግር የለብንም ከህዝብ ለመንቀሳቀስ፣ ከህዝብ ፊት ለመንቀሳቀስ፣ ከህዝብ በኋላ ለመንቀሳቀስ ፖለቲካ እስከገባን ድረስ አስተዋጽኦ ለማድረግ ብዙ ችግር የለብን። ጠና ስጥል ለጥያቄው መልስ ዶክተር መራራን ሁለት ጥያቄዎች ልጠይቅ ፈልጌ ነበረ። የመጀመሪያው ጥያቄ አንዳንድ ሰዎች ኢህአዴግን በአመፅ ማስወገድ ይቻላል ወይም ማስገደድ ይቻላል ይላሉ። አንዳንዶች ደግሞ አይቻልም ይላሉ። የኔ ግን እይታ የኢትዮጵያ መንግስት አወቃቀር ፌዴራላዊ መሆኑ፣ ከፌዴራላዊም በተጨማሪ ፓርላመንታዊ አስተዳደር መሆኑ፣ ክልሎቹ በየራሳቸው የራሳቸው መስተዳደር መኖሩ፣ የራሳቸው ድርጅት መኖሩ በአመት መንግስትን የማስገደድ ሁኔታ በጣም አስቸጋሪ የሚያደርገው ይመስለኛል። እና የእሱ እንደ ፖለቲካ ምሁር እንዴት ያዩታል? እንዴት በቀላሉ ማድረግ ይቻላል? የኦሮሞ አመት ትግራይ ያለውን መንግስት እንዴት ማስገደድ ይችላል? የአማራው አመት እንዴት አፋር ያለውን ወይም ሶማሊያ ያለውን ማስገደድ ይችላል የሚለው ነው። ሁለተኛ ደግሞ ፓርላሜንታሪ ስርዓት መሆኑ ራሱ ፕሬዚዳንቱን ማስወገድ ይቻላል፣ ግን ፓርቲው በሙሉ ማስወገድ አይከብድም ወይ? ነው ሁለተኛው ጥያቄ። የኦህዴድ አዲሱ አመራር በጣም አዲስ አካሄድ የያዘ ይመስለኛል። እንዲያውም የእሱ መፈታት ራሱ ከህዝቡ አመፅ ባላነስ፣ እንዲያውም ባልበለጠ የኦህዴድ አስተዋጽኦ ያለበት ይመስለኛልና እንዴት ነው ከኦህዴድ ጋራ ለመስራት ያስባሉ ወይ? እሺ፣ እሱ ዋና ጉዳይ ፌዴራሊዝም ጥያቄ ነው። ፌዴራሊዝም ማለት የጋራ አስተዳደርና የራስ አስተዳደር ነው። እነዚህ የአማራ፣ የትግራይ፣ የአፋር፣ የኦሮሞ፣ የሶማሌ፣ የደቡብ መንግስታት የሚባሉት የጋራ አስተዳደሮች ናቸው። የኢትዮጵያ ሕዝቦች ደግሞ የጋራ አስተዳደር እንዲኖር ያስፈልጋል። ለሁለቱም ደግሞ በህገ መንግስት የተወሰነ የተፈተነ የስልጣን ክፍፍል መኖር አለበት። አሁን ዋናው ትልቁ ችግር ምንድነው? ባልማ ፓርቲ የስልጣንና ሌሎች የሌሎች ነገሮች ተጠርፎ የተያዘ ሀገር ነው። ዋና ጉዳይ የስልጣን ክፍፍል የለም ስሉ ችግር የፈጠረው። ስለዚህ በፌዴራል ደረጃ የሚወሰኑ ውሳኔዎች የጋራ ውሳኔዎች ይሆናሉ። የአካባቢ መንግስታት ደግሞ የአካባቢዎች አካባቢያቸውን ያስተዳድራሉ። ወደ መሃል ሲመጣ ደግሞ በጋራ ኢትዮጵያን ያስተዳድራሉ ማለት ነው። አሁን ግን ሁለቱ ተጠያቂነት የላቸውም። አንዱ ዝም ብሎ የሚታዘዝ በተለይም በዩ ፓርቲ በሁለቱም ደረጃ ያሉትን መንግስታት በፓርቲ መዋቅር ይሄ ዲሞክራቲክ ፌዴራሊዝም የሚባለው ዲሞክራሲ ጠብትሮ የያዘ መዋቅር ስለያዙ ነው ብዙ ነገሮች የተበላሹት። ስለዚህ በአሜሪካ መገር ፌደራል አለ፣ ካናዳ አለ፣ በኢዜማ አለ፣ ብዙ አገር የተለያዩ ሀገሮች አሉ፣ እና ከጣልን ደሞክሮ መውሰድ ይቻላል። ፌዴራሊዝም ማለት የጋራ አስተዳደርና የአካባቢ የራስ አስተዳደር ናቸው። በህገ መንግስት በተቀመጡ ነገሮች የሚወሰኑ የሚመሩ፣ የሚተላለፉ ውሳኔዎች ደግሞ ህገ መንግስቱን የሚከተሉ በዛም ተጠያቂነት ያላቸው መዋቅሮች፣ ተቋማት ስላልተፈጠሩ ነው። ያለው እኮ የገዢው ፓርቲ ተቋም ብቻ የእሱ ተቋማት ብቻ ናቸው። እሱ እንደፈለገ የሚያዛቸው ተቋማት ብቻ ናቸው። ያ ነው ችግር የፈጠሩት ና ፌዴራሊዝም በስርአት ደረጃ ብዙ መጥላት አስፈላጊ አይደለም። እንዳሁም የብዙሀን ሀገር እንደ ኢትዮጵያ አይነቱ ፌዴራሊዝም እጅግ በጣም አስፈላጊ የሆነ የፖለቲካ ስርአት ነው። አወቃቀሩ፣ አስተዳደሩ በህገ መንግስቱም አካባቢ፣ በክልልም በፌዴራል ደረጃ ያሉት ተቋማት እነዚህ እነዚህ ማስተካከል ያስፈልጋል። ዋናው ችግር እዛ ላይ ነው። ዶክተር መረራ ጥያቄ ላክል በፌደራልም በፌዴራላዊ አስተዳደር ላይ ብዙ ተቃውሞ የለን። ነገር ግን በቋንቋ ፌዴራሊዝም ዙሪያ ብዙ ተቃውሞ አለ ከብዙ ኢትዮጵያውያን። ከዛ ውጭ አሁን ጠያቂው ያነሱት ደግሞ የአሁኑ የወቅቱ የኦሮሞ ዲሞክራሲያዊ ድርጅት የኦፒዲኦ መሪዎች አዝማሚያ ከዛ ጥሩ ውስጥ ለመውጣት የሚታገሉ ነው የሚመስለው። አድማጩ እንደጠየቁትና እዛ ላይ አስተያየቶን ሊሰጡ ይወዳሉ። ሙከራው አለ። ኦፒዲዎችም ሆኑ ሌሎቹ መውጣትና ለመውጣት ሊሞክራልን የሚሉ ነገሮች አሉ። ዋናው ነገር መውጣት ሲችሉ ነው በደንብ የምናየው። የቋንቋ ፌዴራሊዝሙ ወይም በአካባቢ ላይ በጂኦግራፊ ላይ የተመሰረተ ፌዴራሊዝም እንዳሉ አንዱ የኢትዮጵያ ፖለቲካ ሚሄዳር ላይ ሁለቱም አሉ። ሁለቱም ለክርክር የቀረቡ ናቸው። ሁለቱም ወገን ድጋፍ አላቸው። ዋናው ጉዳይ ግን ፌዴራሊዝም የድርድር ውጤት ነው። ፌዴራሊዝም ያዋቀሩ ኃይሎች ሰፊ የፖለቲካ ምሄዳር አግኝቶ ተደራድሮ ተነጋግሮ የትኛው ይሻለናል ብሎ የሚመርቱት የፖለቲካ ስርዓት ነው። አንድ ወገን የመረጠው ብቻ አይደለም ማለት ነው። እንኳን መሰል ፌዴራልዝም በካናዳ፣ በቤልጅየም፣ በስዊዘርላንድ በተወሰነ ደረጃ በሂንድ በአንዳንድ ሀገሮች አሉ። በጂኦግራፊ ላይ የተመሰረቱ አሜሪካ በአንዳንድ ሌሎች ሀገሮች አሉ። ዋና ጉዳይ ግን ለኢትዮጵያ ሕዝቦች የሚሆን የፖለቲካ ስርዓት በዛ ፖለቲካ ስርዓት ውስጥ የትኛው ይሻለናል ብሎ ተደራድሮ የሚደርሱበት ውሳኔና ውጤት በአብዛኛው የሚቀበለው ውጤት ወሳኝ ነው። አመሰግናለሁ። ወደ መጨረሻው የሄድን ነው። ብርሃኑ ደሴ የተባሉ ዶክተር መረራ በሀገራችን ኢትዮጵያ ውስጥ በዜጎች ላይ እየደረሰ ያለውን ግድያ፣ እስርና መንገላታት በዘላቂነት ማስቆም የሚቻለው እንዴት ነው ብሎ ያስባሉ። ኢትዮጵያን የማስተዳደር እድል ቢሰጦ ሀገራችን ዴሞክራሲ የሰፈነባትና ሁሉም ዜጎች በፍትህ የሚተዳደሩባት እንድትሆን እርሶን ምን ያደርጋሉ? የእርሶን ምኞት ለወቅ ይላሉ አቶ ብርሃኑ ደሴ። እንዲሁም ልጅ ሀጎስ የተባሉ ዶክተር መረራ የሀገራችን የወደፊት እጣ ፈንታ ምን ይመስሎታል? ይላሉ በፌስቡክ ነው ጥያቄያቸውን ያቀረቡትና በተለይ እርስዎ እድል ቢሰጦ ኢትዮጵያን ለመምራት ምንድ ነው የሚያደርጉት? መጀመሪያ ምንድን ነው የሚያስተካክሉት? ከሁሉም በላይ ነ የፍትህ ስርዓቱ ነው። ከሁሉም በላይ ፍትህ ስርዓቱ እና ወታደራዊ መዋቅሩ ሁለቱ ናቸው። ኢትዮጵያን የወደፊት ግስጋሴን በዲሞክራሲያዊ ስርዓቱ እንዳይፈጠር እንትን ያደረጉ እነዚህ ስርዓቶች መስተካከል አለባቸው። ዞሮ ዞሮ እንዴት ይስተካከላል? በነጻና ፍትሐዊ ምርጫ በስልጣን ለሚወጣ መንግስትና ፓርቲ በነጻና ፍትሐዊ ምርጫ የህዝብ ድጋፍ የዩንታ ያጣ ፓርቲ ከስልጣን የሚወርድበት ስርዓት የመፍጠሩ ሁኔታ ወሳኝ ነው። ያ ስርዓት ማለት አንድ ለህዝብ ተጠያቂነት ይኖረዋል። የህዝብን ፍላጎቶች፣ የህዝብን ምኞቶች፣ የህዝብን ህልሞች የግዱን ይቀበላል። አሁ ዋና ጉዳይ ትንሽ ችግራችን ከአጼው ጀምሮ ከደርግ ጀምሮ ከኢህአዴግ ጀምሮ ምንድን ነው ኢትዮጵያ የተለየ ተልእኮ አለን የሚሉ ንጉሱ ከእግዚአብሔር ደግና ደግሞ ከጠመንጃው ከስልጣናቸው ከምናቸው እንዲሁ ተልእኮ አለን ኢትዮጵያ ለመለወጥ የሚሉ ሀይሎች ስልጣን ላይ በመውጣታቸው ነው። ዋና ጉዳይ ግን የኢትዮጵያ ህዝቦች ለነዚህ ሀይሎች የሰጣቸው ይሁንታ የለም፣ ቅቡልነት የለም። ስለዚህ በነጻና ፍትሃዊ ምርጫ ስልጣን ላይ የሚወጣ መንግስት ያንን የህዝብ ኢንትርናታ ደግሞ ከስልጣን የሚወርድ ቦርድ መንግስት ለዚህ አስተዋጽኦ የሚያደርጉት ከምርጫ ቦርድ ጀምሮ ከደህንነትና የፖሊስ ጀምሮ ከፍርድ ቤት ጀምሮ እነዚህ ተቋማት የዲሞክራሲ ተቋማት የሚባሉት ሚዲያን ጨምሮ መሳክር አለባቸው። እዚህ አካባቢ አስፈላጊ እርምጃ፣ የማስተካካይ እርምጃ ካልተወሰደ መስተቀር ወደፊት መሄድ ዲሞክራቲክ ኢትዮጵያን መፍጠር የሚቻል አይመስለኝም። ስለዚህ እነዚህን ተቋማት ለህዝብ ተገዥ እንደሆኑ የህዝብን ጥያቄ እንዲመልሱ ህዝብን እንዲቀበሉ ለህዝብ ተገዥነት እንዲኖራቸው ማድረግ መቻልና ያለመቻል ወሳኝ ናቸው። ከሰራውኝ እነዚህ በዚህ አቅጣጫ ነው የሚሰራው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና፣ ለአድማጮቻችን በርካታ ጥያቄዎች ጊዜውን ወስዶ መልስ ስለሰጡ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለተሰጠኝ እድል በጣም አመሰግናለሁ። እሺ። የአድማጮቻችንን ጥያቄዎች ያስተናገዱልንን ዶክተር መረራ ጉዲናን እናመሰግናለን። ከመሰናበታችን በፊት የነገ እሁድ የራዲዮ መጽሄት ዝግጅት እናስተዋውቅ። አሁን ያለንበት የደረስንበት የመኖር ያለ መኖር ህልውና ነው። እኔ፣ እናንተ ይህንን ፕሮግራም እየቀረጽ ባለንበት ሰዓት የሆነ ቦታ ሰው እየሞተ ነው። ስለዚህ ጊዜ የሚሰጥ ጉዳይ አይደለም እና የኢትዮጵያ ጉዳይ እያገባለን የሚሉ ሰዎች ነገ ካለፈ ካከተመ በኋላ ከማልቀስ ይልቅ አሁንም አልመሸም። የኢትዮጵያን ታሪክ የተረዳንበት የኢትዮጵያ ታሪክ የሚነገርበት የሚተረክበት ጉዳይ ይህን ነገር ያመጣው ይመስለኛል። አጠቃላይ የኢትዮጵያ ታሪክ በተጻፈው እስከዛሬ ድረስ ባኖረን ወይም ደግሞ ትልቅ ግራንድ ናራቲቭ በምንለው ታሪክ ላይ ብዙዎች እንዲያምፁበት፣ ብዙዎች በጎ እንዳያዩት ብዙ ነገር ተሰርጧል። በትጉ የመንፈሳዊና ማህበራዊ ትምህርቶች የመምህርነት አገልግሎታቸው የሚታወቁት መጋቤ ሐዲስ እሸቱ አለማየሁና ወጣቱ የሙዚቃ ሰው ሰርጸ ፍሬ ስብሐት ናቸው። በአገር ጉዳይ ልዩ የራዲዮ መጽሄት ውይይት ስለ ኢትዮጵያ ዛሬና ነገ፣ ስለ መልካም ሁኔታ መምጫና ከአጣብቂኙ መውጫ መንገዶች ላይ ይወያያሉ። ያሬድ ጥላሁን እባላለሁ፣ የወንጌል አገልጋይ ነኝ። እንግዲህ የሃይማኖት ሰው መሆን ማለት ከሰዎች ተለይተህ ደሴት ላይ መኖር ማለት አይደለም። አገር አለ፣ የህብረተሰቡ አካል ነህ። ሀገራችን ኢትዮጵያ አሁን ያለችበት በጠባብ ክፍል ውስጥ እንዳለ ዝሆን አላየውም፣ አልዳስሰውም ልንለው የማንችለው በጣም የሰጠጠና ያገጠጠ ችግር ነው። ይሄንን ደግሞ ሀገራዊ ችግር ለመፍታት ሁሉም የየራሱ ድርሻ አለው። በተለይ ደግሞ የሃይማኖት ሰዎች በእጃችን ላይ ያለው የምንሰብከው መጽሐፍ ቅዱስ የጽድቅ መልዕክት ነው። ፍትህን፣ ስርዓትን፣ በጎነትን ሰላምን የሚሰብክ ነው። በእርግጥ ሰላም ከምንም ነገር በላይ ያስፈልገናል። ይሄ ሰላም ግን ስለሰበክ ነው ብቻ አይመጣም። ይሄ ሰላም እንዲመጣ ሁሉም አካል ዋጋ ሊከፍል ይገባዋል። ዲያቆን አባይነህ ካሴ እባላለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በስብከተ ወንጌል አገልግሎት እሳተፋለሁ። የሃይማኖት መሪዎች ማለት የህዝብ እንደራሴዎች ማለት ናቸው። ስለራሳቸው ሳይሆን ስለ ሌላው ህዝብ የሚኖሩ ማለት ነው። ለሌላው ህዝብ መኖር ደግሞ የሌላውን ሰው ስሜት ማዳመጥ ረሃቡን፣ ጥጋቡን ጥማቱን መርካቱን ማረጋገጥ ይፈልጋል። በዚህ የተነሳ የሃይማኖት አባቶች ከማንም በላይ ለህብረተሰቡ የሚሞቱ፣ ለህብረተሰቡ የሚታገሉ፣ ለህብረተሰቡ የሚኖሩ፣ ለህብረተሰቡ የሚሰደዱ፣ ለህብረተሰቡ የሚታሰሩ ናቸው ካስፈለገ ማለት ነው። እና ከማንም በላይ የሚመሩት ህዝብ በችግር በስቃይ በሀዘን በወደቀ ጊዜ ቀድመው ደራሾች የሃይማኖት አባቶች ናቸው። ይህኛው ደግሞ የእምነት ቤቶችና መሪዎችን ሚና ለመቃኘት የሚጥር አዲስ ውይይት ከሚተዋወቅበት የቀነጨብ ነው። ነው የነገ ቀጠሯችሁ ከራዲዮ መጽሔት አዘጋጆች ካሉላ ከበደና ከአዲሱ አበበ ጋር እንዲሆን ከአክብሮት ጋር እንጋብዛለን። የቅዳሜ ፕሮግራማችንን በዚሁ እናጠናቅቃለን። ነገ እሁድ በሶስት ሰዓት ላይ እንገናኛለን። ጥቁር አሜሪካውያኑ ድምፃውያን የራፕ ድምፃዊው ትዊስታና ፌይዝ ኢቨንስ በ2005 ለወጣው ኮች ካርተር የተባለ ፊልም ያዜሙትን ሆፕ የተሰኘውንን ጋብዛችሁና እንሰናበት። ያስተናገድኳችሁ ቆንጂት ታየ ነኝ። ብርሃን ኃይሉ ፕሮግራማችንን መርታለች። በደህና እደሩ። wish that my grandmother wasn't sick or that we would just come up on some stacks and hit a lick and i wish my homies wouldn't have to suffer when the streets get the upper hand on us and we lose a brother and i Wish I could go deep in the zone and lift the spirits of the world with the words within the zone. And I wish I could teach a soul to fly, take the weight of pain out your hands and help you hold them high. And I wish my homie Butch was still alive and on the day of his death we had never took that ride. And I wish that God could protect us from the wrong so that all the soldiers that were sent overseas come home. And uh, we will never break, though they devastate. We shall motivate and we gotta pray, all we gotta say. Instead of thinking about who going gon' die today, the Lord is gon' help you feel better so you ain't gotta cry today. Sit at the light so long and then we gotta move straight forward cause we fight so so strong so when right go wrong just say a little prayer get your money man like goes so on i'm yes. hopeful yes i am hopeful for today take this music and use it let it take you away and be. show some love instead of hating so much when you see some other people coming up i wish i could teach the world to sing write some music and have them tripping off the joy i bring i wish that we can hold hands listen instead of dissing lessons from a grown man and i wish the families that lack but got love get some stacks, brand new shot and a lack that's on doves and i wish we could keep achieving wonders see the vision of the world through the eyes of me wonder you feel me and I hope all the kids eat. And don't nobody in my family see six feet. You did. I hope the mother stay strong. You can make it whether you wear them or your mask gone. And I wish I could give every Sally some kind of conversary And the popo bring the heat on the priest like they did I Kelly. And I wish that DOC could scream again. And bullets could reverse and Pac and Biggie breathe again. One day they can speak again. I wish that we only saw good news every time we look at CNN. I wish we could never get the blues. Wish I could bring back the people that died at E2. I wish I that we wish. could walk the path, stay doing the right thing, hustle hard so the kids maintain up in the game. I'm yes. hopeful, yes, I am hopeful for today. Take this music and use it, let it take you away. Apocalyptic. I try to spread my message to the world the best way that I can give it. We can make it. Always be optimistic. If you don't listen, gotta live my life the best way that I can live it. I pray for justice when we go to court. Wish it was all good, so the country never even went to war. Why can't we kick it and just get on And in the famous words of Mr. King, why can't we all just get along? Hope we can find a better way to shop and peas, and I hope we find a better way to copper keys, and I wish everybody would just stop and preach, and ask Why are we fulfilling these downfalls and these prophecies? You can be wrong if it's you doubting. With the fake of a mustard seed, you can move mountains. And only the heavenly father can ease the hurt. Just let it go and keep praying on your knees. Yes, I am hopeful for today. Take this music and use it. Let it take you away. So I won't have to travel six hours to see him in jail. And I wish that my grandmother wasn't sick, or that we would just come up on some sacks and hit a lick. And I wish my homies wouldn't have to suffer when the streets get the upper hand on. us, and we lose a brother and I wish I could go deep in the zone and lift the spirits of the world with the words within the song, And I wish I could teach a soul to fly. Take the weight of paint out your hands and help you hold them high and I Wish my homie Butch was still alive. And on the day of his death, we had never took that ride. And I wish that God could protect us from the wrong. So that all the soldiers that were sent overseas come home. And uh, we will never break, though they devastate. We shall motivate, and we gotta pray. All we gotta spay. Instead of thinking about who gon' die today, the Lord is gonna help you feel better. So you ain't gotta cry today. Sit that the light so long. And then we gotta move straight forward, cause we fight so strong. So when right go wrong, just say a little prayer, get your money, man. Light goes on. That's hope. Today take this music and use it let it take you away and be